መሰረት እባላለሁ የምኖረው እዚ አዲስ አበባ ውስጥ ነው። ሶስተኛው ዙር ጀምሯል እየተባለ ነው ዜና ላይ እየሰማን ነው። ሰው ግን እንደ የበፊቱን አይነት እንቅስቃሴ ነው። ኦልሞስት አመት ምናምን አልፎታል። መጀመሪያ ዙር እስከ አምና 2012 ሰኔ ድረስ ትንሽ ጥንቃቄ ነበረ። ከዛ በኋላ ግን ያለው ተመሳሳይ ነገር ነው ስቲል ናው ድረስ ማለት ነው። ጥንቃቄ የተደረገ ነገር፣ የሚታይ ነገር የለም። ስሜ ተሾመ ደሳለኝ ይባላል። አስኮ ነው ምኖረው ኮልፌ ውስጥ። የኮቪድ ጥንቃቄ ከነዋሪው ጋር ስናያይዘው ስጋት ያለ አይመስልም። አብዛኛው ትራንስፖርቴሽን አካባቢ እንደዚሁ ጥንቃቄ ሲደረጋ፣ እናየም ኖርማል። ምንም ኮቪድ ሳይሆን ጉንፋን ያለም አይመስልም። አንዳንድ ትራንስፖርት አገልግሎት ስታየው። እነዚህ አስተያየት ሰጪዎች ዛሬ በአዲስ አበባ ጎዳናዎች አግኝቼ ካነጋገርኳቸው ናቸው። በስርጭት መጠኑና በሚያደርሰው ጉዳት በተለይም በመዲናዋ አዲስ አበባ እየጨመረ የመጣው የኮቪድ-19 ወረርሽኝ ይህን የነዋሪዎችን ስጋትና ትዝብት የሚቃረን ነው። የከተማ አስተዳደሩ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ ከስጋቱ ማየል ጋር ተያይዘው ዛሬ በሰጡት ጋዜጣዊ መግለጫ እንዳመለከቱት ከቅርብ ሳምንታት ወዲህ በከተማዋ በተዋሲው ጦስ በጽኑ የሚታመሙና ህይወታ ቸውን የሚያጡ ሰዎች ቁጥር ከፍተኛ ጭማሪ አሳይቷል። በጽኑ የሚታመሙ ሰዎች ህይወታቸውን እየነጠቀ ያለ የህብረተሰብ ክፍሎች ካለፉት አራት ሳምንት ጀምሮ እጅግ በጣም ቁጥሩ እየጨመረ መጥቷልና ይህም የሚያመላክተው ከሚመረመሩት ሰዎች መካከል ከያዙ ሰዎች ምጣኔም እየጨመረ ዳታው በየቀኑ የሚወጣው እንግዲህ የሚያሳየው እንደ ሌሎቹ አፍሪካ ሀገራትም ሶስተኛው ማዕበል ውስጥ አለን ብለን ነው ምናምና የኮቪድ-19 በሽታ ስርጭትን ለመግታት ጉልህ ሚና ይኖረዋል የተባለው የተዋሲው ክትባት ከዚህ ቀደም በነበረው እጥረት ጋር ተያይዘው ለተዋሲው ተጋላጭ ለሆኑ የማህበረሰብ ክፍል እድሜያቸው ከ55 እስከ 64 ሆነው ተጓዳኝ ጤና እክል ያለባቸው እንዲሁም እድሜያቸው ከ65 በላይ ለሆኑ እንዲሰጥ የተባለ ቢሆንም አሁን ላይ አስትራዜኔካ፣ ሲኖፋርም እና ጆንሰን ጆንሰን የሚል መጠሪያ የተሰጣቸው ክትባቶች ወደ ሀገሪቱ በቂ በተባለ ሁኔታ በመግባቱ የእድሜ ገደቡ ላይ ማሻሻያ ተደርገው ህብረተሰቡ ከየመንግስቱ የጤና ተቋማት ክትባቱን በነጻ ማግኘት ይችላሉ ተብሏል። በቂ የሆነ ክትባት አለ። ቅድሚያ የሚሰጣቸው የህብረተሰብ ክፍሎች ይኖራል። እድሜው ከ ከአመት በላይ ከሆነ ክትባቱን ማግኘት ይችላል። እድሜው ከ18 እስከ 35 ዓመት የሆነው የህብረተሰብ ክፍል ተጓዳኝ የጤና ችግር ካለው ይህንን ክትባት ማግኘት ይችላል። ስለዚህ ከአንድ ሚሊዮን የህብረተሰብ ክፍል በላይ እናዳርሳለን ብለን ነው ይህንን ክትባት የጀመርነው። በቂ የሆነ ዝግጅት አለ። ለተባለውም የህብረተሰብ ክፍል ሊደርስ የሚችል ክትባት አለ በእጃችን። ስለዚህ በሁሉም የመንግስት ጤና ጣቢያዎች ነው ይሄ ክትባት የሚሰጠው። ምንም አይነት ክፍያ የለውም። በነፃ የሚሰጥ ክትባት ነው። የህብረተሰቡና የአገልግሎት ሰጪ ተቋማት የዕለት ተዕለት ጥንቃቄን የታዘቡት የአዲስ አበባ ከተማ ነዋሪዎች በሰጡን አስተያየት በአብዛኛው ቦታ ተዋሲው ያለም እስከማ የማይመስል ግድ የለሽነት ይስተዋላል ነው የሚሉት። ማክስ አደርጋለሁ ሳኒታይዘር ይጠቀማለሁ፣ ግን ምንም ትርጉም የለውም። ባስ ላይ ተጋፍቼ ነው የሚገባው። ማህበራዊ ቦታ ውስጥ ሰው መሀል ነው የሚሄደው። አንዳንድ ሰዎች በእርግጥ ጥንቁቆች ናቸው። 8 ፐርሰንት ግን ማክሱንም እየተውት ነው። 95 ፐርሰንት ሳኒታይዘር በእጁ የሚሰው የለም። ሰው ብዙም ጥንቁቅ አይደለም። በጣም ስጋት ያጭራል። መስሪያ ቤቶች ላይ መጠቀም ያገልግሎት ሰጪ ተቋማት፣ ሆቴሎች፣ ካፍቴሪያ ምናምን ብትገባ ጥንቃቄ የሚያደርግ ሰው የለም። ምናልባት አንተ ማስክ አድርገ ስትገባ የተለየ እንዲያውም አካባጅ ምናምን ነገር ተብለ ልታየ ትችላል። ስለዚህ አብዛኛው ሰው ጥንቃቄ ማድረጉ ኦልሞስት ትቶታል ማለት ይቻላል። በመዲናዋ የሶስተኛ ዙር የተዋሲው ማዕበል ከመስተዋሉ ጋር ስለሚወሰደው እርምጃ የተጠየቁት የአዲስ አበባ ከተማ አስተዳደር ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ የወጣ መመሪያ ሰላሳ ዳይሬክቲቭ አለ። ያንን ከመተግበር አኳያ ክፍተቶች አሉ። እነዛንም ተላልፎ በሚገኙ አካላቶች ላይ እየተወሰደ ያለ እርምጃ አለ። በቂ አይደለም። እንግዲህ ይሄ ለአንድ ሴክተር ብቻ የሚተው ሳይሆን የሚመለከታቸውን ባለድርሻ አካላት ይሄ የወጣውን መመሪያ እንዲተገበር የሚያደርገው ታች ያለው የጤናው ሴክተር ሳይሆን የሚመለከታቸው ሬጉላቶሪ ቦዲ አለ፣ የህግን የሚያስከብር የንግድ ቢሮም እንደ ኮሚቴ ሁሉም ይህንን የሚመለከታቸው ባለድርሻ አካላት ጋር እየተወሰዱ ያሉ እርምጃዎች አሉ፣ ግን በቂ አይደሉም። የምናየው ነገር ነው። መዘናጋቱን በዛ ልክን ያለ ክትባቱን ወስደን ቀድሞ ስናረጋቸው የነበሩ የጥንቃቄ እርምጃዎችም መቀጠል አለባቸው። በኢትዮጵያ በአሁኑ ወቅት በየዕለቱ በኮሮና ተዋሲ የሚያዙ ሰዎች ቁጥር ከሰባት መቶ በላይ መሆኑን የጤና ሚኒስቴር መረጃ ያሳያል። እስካሁን ከ295 ሺህ በላይ ዜጎች በምርመራ በኮቪድ-19 ተህዋሲ መጠቃታቸው የተረጋገጠባት ኢትዮጵያ ከ2 ሚሊዮን 343 ሺህ ለላቁ ዜጎቿ የተህዋሲ ክትባት ማዳረሷን አሳውቃለች። ለዶች ቬሌ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።